ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዘር ነኝ። ጋቢና ቪኦኤ አስገባችሁ።

ታክሲዋ ሞልታለች። አውቶቡሷ ወደፊት እየገሰገሰች ነው። ባጃጇ ቱክ ቱክ ቱክ ቱክ እያለች ነው። ብዙ ተሳፋሪዎች አሉን ከዋሽንግተን ዲሲ፣ ከአዲስ አበባ

ከአስመራም ጭምር ተሳፋሪዎች አሉን። ብዙ የሚያነጋግሩ ጉዳዮችን ይዘናል። ዛሬ የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምረዋል። መስታወት አድራጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም፣ እንደምናመሻችሁ። በዛሬ የጋቢና ጉዞ በእውቀቱ ስዩም አዲስ መጽሐፍ አሳትሟል። ትላንት አውርተንበት ነበር። ባጭሩ፣ በብዙ የሚያነጋግሩ ጉዳዮች የዳሰሰበት ከአሜን ባሻገር መጽሐፉን አስመልክቶ አነጋግረነዋል። ባጭሩ በጋቢና ይሳፈር አይደል? ሄናክ ይግባ።

ሲቀርቡልንን የተዛቡ አስተያየቶች ተደጋግመው ስለተነገሩ አሜን ብለን የተቀበልናቸውን አስተያየቶች የሚሞግቱ መጣጥፎችን ለመጻፍ ነው የሞከርኩት። በአፍሪካ ታላቁ የሙዚቃ ዝግጅት ወይም ሽልማት ኮራ ሁለት ኢትዮጵያውያን ሙዚቀኞችን አጭቷል። ሶስት ኤርትራውያንም አሉበት። ቴዲ አፍሮ በዝነኛ ድምፃዊ ዘርፍ፣ አቢላቀው ደግሞ ሴት ባህላዊ ድምፃዊት በሚለው ዘርፍ ታጭታለች። አገር ባል ዘፈን

አሶኬ በመሄዴኝ በጣም ደስ ብሎኛል። እዛ ላይ ደግሞ ለኢትዮጵያውያኑ መልካም እድል እንመኛለን። በተለይ በኮራ የሙዚቃ ሽልማት ደጋግማ የታጨችው ና በ1998 ዓ ም አሸናፊ የሆነችው ጸደኒያ ገብረ ማርቆስ ስለ ኮራ ጥቂት እንድትነግረን በጋቢና አሳፍረናት ነበር። የኮራ ሙዚቃ ውድድር እንግዲህ አፍሪካኖች ሙዚቃዎቻቸውን አቅርበው የሚወዳደሩበትና የሚሸለሙበት ነው።

ጋቢና፣ ቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ጤና ይስጥልኝ። እንደምን አመሻችሁ? ዜናውን የማቀርብላችሁ መስታወት ነኝ። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ስልጣናቸው ከማብቃቱ በፊት በ2016 ሊተገበሩ የታቀዱትን

ተግባራዊ ስለመሆናቸው ለማረጋገጥ ስብሰባ ሲያደርጉ ነው የሰነበቱት። የፖለቲካ ፓርቲዎቹ በሚካሄደው የፕሬዝዳንታዊ ምርጫ ላይ ባተኮሩበት በዚህ የሩጫ ወቅት ፕሬዚዳንት ኦባማ የሴኔቱን አብላጫ ድምጽ መሪ ሚች መኮኔልና አፈ ጉባኤ ፖል ራያንን ይዘው ሲነጋገሩበት ነበር። ፕሬዚዳንት ኦባማ በየአመቱ ለሚደረገው የበጀት ምደባ ሁለቱም ፓርቲዎች ሪፐብሊካኑና ዲሞክራቱን ማለት ነው ትኩረት ሰጥተው ውሳኔያቸውን እንዲያሳውቁ ከወዲሁ ይፈልጋሉ።

ፕሬዚዳንት ኦባማ ከ11 ሀገራት ጋር የታቀደው የጥምረት ንግድ፣ በአሜሪካ የምትተዳደረው የፖርቶሪኮ ደሴት ጉዳይ፣ በጎጂ ሶስ ተጠቂዎች ላይ፣ የሰሜን ኮሪያ የኒውክሌር ሙከራ ጉዳይ፣ የተፈጥሮ ኃይል አጠቃቀም፣ ካንሰርን ስለመከላከል ጉዳይ እንዲሁም ፕሬዚዳንቱ በስልጣን ዘመናቸው የደከሙበትና እስካሁን እልባት ስላልተሰጠው የጓቲማላ እስር ቤት መዘጋት ጉዳይ እልባት እንዲያገኝ በዚህ አመት ይፈልጋሉ።

በሌላ ወገን ደብሊዩ ኤችኦ አንድ መግለጫ ሰጥቷል። የሰሞኑ አስደንጋጭ ዜና ሆኖ የከረመው የዚካ ቫይረስ መስፋፋት ላይ ነው። የዓለም አቀፉ የጤና ድርጅት ደብሊዩ ኤችኦ በአፍሪካና በእስያ ሀገሮች ላይ ከፍተኛ ፍርሀት እንዳለው ገለጸ። በብራዚል ለመጀመሪያ ጊዜ የታየው የዚካ ቫይረስ ጽንስን የሚያጠቃ ሲሆን ከጥቅምት ወር እስከ ጥር ወር ብቻ ወደ አራት ሺ ሁለት መቶ በቫይረሱ የተያዙ ሰዎች ተገኝተዋል።

የመከላከያ ክትባት በሌለባቸው ቦታዎች ቫይረሱ በፍጥነት እንዳይስፋፋ ደብሊውኤችኦ ፍርሃቱን ገልጿል። የዚካ ቫይረስ አስተላላፊ የሆነች የወባ ትንኝ በመላው አፍሪካ፣ በደቡብ አውሮፓና በእስያ በብዛት ትገኛለች። ይህ ቫይረስ እንደ ኢቦላ ለሞት የሚያደርስ ባይሆንም ያልተወለዱ ህጻናት አይምሮን በማጥቃት ይታወቃል። እንግዲህ ለዛሬ ያቀረብንላችሁ ዜና ይኸው ነው። ወደ ጋቢና ቪኦኤ ፕሮግራማችን ልመልሳችሁ

የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። የምናስተናግዳችሁ ሄኖክ ሰማግዜርና እኔም መስታወት አረጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ። በነገራችኋላ ዛሬ ታክሲዋ ሞልታለች ስንል ስቱዲዮችን

ጥም ብሎ ሞልቷል። ዲጄ ፋሱ እዚህ አፍሪካን በፍቅሩ ትክንፍ ያደረገው ቁጥራን ዲጄ እዚህ ይገኛል። ባልደረባችን ዊንታ ደግሞ ከኤርትራ እዚህ የኮራ ሙዚቃ ሽልማት የታጩ ኤርትራውያንን ሙዚቃም ይዛልናለች። እንኳን ደህና መጣችሁ፣ ግቡ፣ ተሳፈሩ። እንግዲህ እንቀጥል። ወደፊት የሞላ የሞላ ነው። ዛሬ ጽዮን ግርማም እዚህ ትገኛለች ዝግጅታችንን እየመራች

በዚህ ሳምንት መጨረሻ ላይ እሁድ ለት በእውቀቱ ስዩም እንግዲህ በመጀመሪያ ሕትመቶቹ ገና በወጣትነቱ የብዙዎችን ቀልብ ብቻ ሳይሆን የሀሳብ አድማሳቸውንና እይታቸውን በፈለጉት መጠን እንዲለቁት እንዲለጥጡት በር በከፈቱ ጽሑፎቹ ይታወቃል።

በእውቀቱ ስራውን አሁን የጀመረው ገና የሁለተኛ ደረጃ ተማሪ ያለ በጻፈው የመድረክ ቲያትር ስራ ነው። ከዚያ በአዲስ አበባ ዩኒቨርሲቲ በእርግጥ ያጠናው የስነ ልቦና ጥናት ሳይኮሎጂ ቢሆንም በየጊዜው በሚያቀርባቸው ስራዎቹ በእርግጥ በቲያትር ጥበባት ባለሙያዎች እና መምህራን ከፍተኛ አድናቆት

አግኝቷል። በነገሮች ላይ አዲስ አበባ ዩኒቨርሲቲ በነበረበት ጊዜ በተመሳሳይ ጊዜ በእርግጥ እኔ አንደኛ አመት ሆኜ እሱ አራተኛ አመት ነበረ። የዝግጅቶቹን ሲያቀርብ ግጥሞቹን መጣል ልጅ ነኝ ለማለት ነው። ምን ክፋት አለው? እርግጥ ነው ደግሞ የተናገርኩት ምን ለማለት ነው። ከዛ በፊት አምስት መጽሐፎችና መጣጥፎችን እንዲሁም

የግጥም መድብሎችን ሲያሳትም የመመረቂያ ዝግጅቶች አልነበረው። ለምን ዛሬ እንጠይቀዋለን። እሁድ ዕለት በዚህ በዋሽንግተን ዲሲ በሚገኘው ሃዋርድ ዩኒቨርሲቲ ለመጀመሪያ ጊዜ መጽሐፉን ሲያስመርቅ የጋቢና ቪኦኤዋ ባልደረባችን ጽዮን ግርማ ዝግጅቱን መርታለች። ከበእውቀቱ ጋር ከስቴጅ ጀርባ ተነጋግረዋል።

ደራሲ ገጣሚ በእውቀቱ ስዩም ዛሬ እኔ እናንተ አልተላቀቅም መድረክ ላይም አብረን ነበርን። አሁን ደግሞ አሁን ደግሞ ከመድረክ ጀርባ ጠር ያለ ቃንምንስ ልናደረግ ነው ማለት ነው። በእውቀቱ አቤት። ከአሜን ባሻገር የተሰኘው መጽሐፍ ልክ በጣም አርፍደው እንደሚያወጡ የሙዚቃ አልበም ስራ ከመጨረሻ ስራ በኋላ ዘግይቶ የወጣ ስራ ነው። በጣም ቆይቷል ይላሉና ለምንድን የቆየም

የቆየበት ምክንያት በአንዳንድ ለመጽሐፉ ግብዓት የሚሆኑ መረጃዎችን ስፈልግ ዘገይች እያለው አንዳንድ ምርምር የሚያስፈልጋቸው ጥናትና ምርምር የሚያስፈልጋቸው መጣጥፎች ነበሩ፣ መጽሐፍ ውስጥ መካተት ያለባቸው። እነሱን ለማግኘት ፈልግ ዘግይቻለሁ። ሌላው ግን ሰርቼ ያስቀመጥኳቸው ሌሎች ስራዎችም አሉ። ስለዚህ ስሰራ ነበረ። በመካከል ያለው ክፍተት ያላሳተምኩበት ነው እንጂ

ያልሰራውበት ጊዜ አይደለም። ስለዚህ ለማካካስ ሌሎች መውጣታችን አይቀርም ብዬ። በእውቀቱ ስዩም እስካሁን ድረስ ወደ አምስት መጽሐፎች ስታሳትም ና ሁለት ሲዲ ደግሞ እንደዚሁ አሳትመዋል። ስታደርግ እንደዚህ አይነት ስነ ስርዓት ባለው ሁኔታ መጽሐፍ አስመርቀህ አታውቅም፣ እስከማውቀው ድረስ አሁን እንደዚህ ሰው ይሄ ሁላ ሰው አዳራሹ ሞልቶ ተሰብስቦ መጽሐፍ በዚህ ሁኔታ ሲመረቅ ምን ተሰማ?

በጣም ያልጠበቁት ነበረ። በእርግጥ የመጽሐፉን ዝግጅት መጀመሪያም ሀሳቡን ያመጡት ጓደኞቼ ናቸው። እኔ መጽሐፍ አስመርቂ አላቅም እና እንደዚህ ይህን ያህል ሰው መጥቶ ይታደማል ብዬ አስቤ አላቅም ነበረ። ምክንያቱም አሜሪካን ሀገር ሰዎች በጣም እንዲህ ባለ ዝግጅት ላይ የመገኘት ልማድ ብዙም የላቸውም ሲባል ነበር ማውቀው። ግን በእኔ ዝግጅት ላይ ብዙ ሰውን የተገኘ ብዙ ወዳጆቻችን ብዙ

አንባቢዎች ተገኝተው ስነ ስርዓት ባለው ሁኔታ ዝግጅቴን ታድመዋል። ከመድረክ ጀርባ እያየሁ ነበር ልትወጣ ስትል መጨነቅ፣ መጠበብ፣ መረበሽ፣ ወደዛ ወደዚህ መንጎራደድ አይነበር ና የመጽሐፍ ምርቃት ስለሆነ ነው ወይስ ከዚህ በፊትም ወደ መድረክ ልትወጣ ስትል እንደዚህ አይነት ስሜት አለ? እውነት ነው። እኔ ብዙ ጊዜ የራሴን የአደባባይ ሰው ነኝ ብዬ አላስብም። የሳሎን ሰው ነኝ እና

መድረክ ላይ ስወጣ የጻፍኩትን ለማንበብ ከሆነ ብዙ ችግር የለብኝም፣ ግን መድረክ ላይ የመናገር ልማድና ተሰጦ የለኝም። ስለዚህ ትንሽ ያው መርበትበቴ ትንሽ መደናገጥ ያልቀረም። ከአሜን ባሻገርን ነው ዛሬ ያስመረከው። ከአሜን ባሻገር ያልከው ለምንድን ነው? ከአሜን ባሻገር ማለት አሜን ብለን ስንቀበላቸው የቆየናቸውን የታሪክ አስተያየቶች፣ ፖልፎ የፖለቲካ አስተያየቶች፣ ስለኗኗራችን የሚገልጹ ሀሳቦች

በተቋማት በኩል በትምህርት ቤትም ሊሆን ይችላል። በመንግስት መገናኛ ብዙኃን ሊሆን ይችላል ወይም ደግሞ መንግስታዊ ባልሆኑም በተለያዩ ተቋሞች አማካኝነት የሚቀርቡልንን የተዛቡ አስተያየቶች ግን እኛ አሜን ብለን ያው ተደጋግመው ስለተነገሩን አሜን ብለን የተቀበልናቸውን አስተያየቶች የሚሞግቱ መጣጥፎችን ለመጻፍ ነው የሞከርኩት። በዛ ምክንያት ነው አሜን ብለን ከምንቀበላቸው ነገሮች ባሻገር ያለው እውነታ ምን ይመስላል የሚለውን ለማሳየት ነው የጻፉት መጽሐፍ ነው።

ይህንን ሀሳብ ስታነሳ ማህበረሰቡ አሜን ብሎ የሚቀበላቸው ሀሳቦች ምናልባት አንድ ማህበረሰብ እንደ ራሱ ወይም ደግሞ እንደ አንድ መለያ አድርጎ የሚቀበላቸው ሊሆኑ ይችላሉ። ከዚህ ባሻገር ያሉትን ብለህ ስታነሳ ምን አይነት ምላሽ ይጠብቃል? አጨቃጫቂ ይሆናሉ ያነሳቸው ሀሳቦች ብለ ታስባለ? አመራማሪ ይሆናሉ ብለ ታስባለ? ምን አይነት ነገሮችን ይፈጥራሉ ብለህ ትገምታለህ? እኔ አንድ ጸሐፊ ያው

እስቲ አጨቃጫቂ ሀሳብ ልጻፍ፣ እስኪ አወዛጋቢ ሀሳብ ልጻፍ ብሎ አይጽፍም። የሚጽፈው ምንድን ነው? እንደኔ እንደኔ ብሎ ደግሞ እኔ የማስበው ደግሞ እንደዚህ ነው፣ እስካሁን የሰማሁት የተነገረኝ ይሄን ይመስላል፣ ግን እንደኔ ብሎ የሚያቀርበው ነገር ይኖራል። እኔም እንደዛ ነው ላረግ የፈለግኩት። የተነገረኝ ነገር ተመራመሬ ከደረስኩበት ጋር አይገናኝም። ስለዚህ ተመራመሬ የደረስኩበት

አንብቤ የደረስኩበት ወይም አይቼም የደረስኩበት አንዳንዴ በእይታ በቦታው ተገኝቼ የመረመርኳቸው ነገሮች አሉ። ካየሁት ነገር ጋር አይገጣጠምም እና ያየሁትን የዳሰስኩትን ወይም ደግሞ በምርምር የደረስኩበትን ነገር ከአንባቢዎች ጋር ልካፈሉ ብዬ የጻፉት ነገር ነው። ከዛ በኋላ ስላለው ምላሽ እኔ ከእኔ የወረደ ነገር ነው የኔ ጉዳይ አይደለም ብዬ ነው የማስበው። ግን ደግሞ አንተ እንዳልከው እንደዚህ አይነት ስራዎች ሲቀርቡ ሰዎች

እንዲመራምሩ እንዲጠይቁ፣ ወደ ተሻለ ወደ ሌላ ደግሞ አቅጣጫ እንዲያመላክቱ እንደዚህ አይነት መጽሐፎች ይጻፋሉ። ና ከዛ አንጻርስ ይሄን መጽሐፍ መነሻ አድርገው ሌሎች የምርምር ስራዎች እንዲቀርቡ ሊቀርቡ ይችላሉ ወይም ይሄን ሀሳብ መነሻ አድርጎ ይ እንደዚህ አይነት ነገር ሊመጣ ይችላል ብለ ሀስበ ይጻፍ ከዋለ እኔ ምንድን ነው የኔ የኔን አንዳንድ

የኔን መጣጥፎች አንብቦ ሰዎች እንደኛ አገራቸውን የሚመለከቱበት ወይም የሀገራቸውን ታሪክ የሚመለከቱበትን መንገድ በሌላ ዓይን ሊያዩ የሚችሉበት መንገድ ይኖር ይችላል ብያ አስባለሁ። ወይም ቢኖር ደስ ይለኛል። በሰዎች ና በሰዎች መካከል ያለ ግንኙነት ግንኙነት አሁን አንዳንዴ ማስበው ነገር አለ የማየው ነገር አለ። ምንድን ነው ባለፉት ባለፉት ሁለት አስርት ዓመታት በተለይ የሚጻፉ አንዳንድ መጽሐፎችን ስመለከታቸው መጽሐፎቹ በህብረተሰብ መካከል በተለይ በኢትዮጵያ

ህዝቦች መካከል ያለውን ትስስር የሚያላሉ አልፎ አልፎም ደግሞ እንዲበጠስ የሚገዘግዙ አስተያየቶችን፣ ሀሳቦች ነው ያለው። እነዚ ሀሳቦች ልሞግታቸው ይገባል። ምክንያቱም አብሮ መኖራችን ይሸረሽሩታል፣ ለህልውናችን አስጊ ናቸው ብዬ አስባለሁ። ስለዚህ እነሱን የሚሞግቱ ነገሮችን ለመጻፍ ሞክሬ ያለሁ። አውዳሚ ሀሳቦችን ብዬ የማስባቸውን ሀሳቦች ለመፋለም ሞክሬ ያለሁ። በአጠቃላይ መጽሐፉ ፖለቲካዊ ነው? የታሪክ ምርምር ነው?

ማህበራዊ ነው። ምንድን ነው ይዘቱ? መጽሐፉ እንግዲህ የተለያዩ ሀሳቦችን የያዘ ነገር ስለሆነ መጽሐፍ ስለሆነ ሙሉ ሀሳቡን ግን በመጽሐፉ ውስጥ ያየኋቸው፣ ያነበብኳቸው፣ በምርምር ደረስኩባቸው የተለያዩ ሀሳቦችን የያዘ መጽሐፍ ነው። በእውቀቱ ነው ታሪክ ታነሳለህ፣ ስለ ታሪክ ትጽፋለህ። እና አንዳንድ ሰዎች አንተ የታሪክ ተመራማሪ አይደለም ማለት ነው የታሪክ ተመራማሪ ስላልሆነ

ታሪክን ተመርኮዞ የሚያቀርበው ሀሳብ ምን ያህል ተቀባይነት አለው? በሚል ጥያቄ ያነሳሉ። እኔ ያው ስለ ታሪክ ለመጻፍ የግድ ታሪክ ባለሙያ መሆን አለብኝ ብዬ አላስብም። በሙያ ጸሐፊ ነኝ፣ ደራሲ ነኝ እና ከራሴ ሙያ አንጻር ታሪክን የሚመለከትበት መንገድ አለ። ያን መንገድ ለማሳየት ሞክሬያለሁ። የራሴ ምርጫ አለ፣ የራሴ ፍላጎት አለኝ፣ የራሴ ዝንባሌ ያለኝ ስለዚህ ከዛ ተነስቼ

ለመዳኘት የሞከርኩትን ነገር ነው የማቀርበው። የግድ አንድ ሰው ስለ ታሪክ ለመተቸት የታሪክ ባለሙያ፣ የታሪክ መምህር መሆን አለበት ብያላስ ይሄ መጽሐፍ ምን ያህል ሌሎች ሰዎችን እንዲጠይቁ፣ እንዲመራመሩ ወይም ደግሞ እንደ አንድ የምርምር አጋዥ መጽሐፍ ሆኖ ያገለግላል ትላለህ? በምን ደረጃ አላውቅም ግን አንብቦ የኔ መጽሐፍ አንብቦ

ይሄ ጉዳይ ከታሪኩ እውነታ ጋር አይመጣጠንም፣ አይጣጣምም ብሎ የሚያስብ ሰው የራሱን ሀተታ የራሱን ትችት ሊያቀርብበት ይገባል። እንዲሁም ደግሞ ተጨማሪ ነገር ማቅረብ የሚፈልግ እኔ ባቀረብኩት ላይ ተነስቶ ሌላ ነገር የተሻለ ጥናት ለማምጣት የሚሞክርም ሰው ካለ ምናልባት ሊያግዘው ይችላል። እኔ የሰራውት ብዬ አስባለሁ በጣም

ከምሽቱ አንድ ሰዓት ከ45 ደቂቃ ሆኗል። ጋቢና ቪኦኤ ዝግጅቶቻችንን በአጭር ሞገድ በሾርት ዌቭ ቱ በ15580 ኪሎ ሄርትስ እንደዚሁም በ6080 ታገኛላችሁ። ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ድረስ በመካከለኛ ሞገድ ደግሞ በ1431 ላይ እንገኛለን። ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል። አሁን ስለ ኮራ የሙዚቃ ሽልማት የምንለዋለን ጋዜጠኛ

በአፍሪካ ትልቁ የሙዚቃ ሽልማት ኮራ ሁለት ኢትዮጵያውያንን እጩ አድርጎ አኩርቷል አኩርቶናል። ቴዲ አፍሮ በዝነኛ አፍሪካዊ ሙዚቀኛ ዘርፍ ታጭቷል። አቢ ላቀው ደግሞ ሴት ባህላዊ ድምፃዊት በሚለው ዘርፍ ታጭታለች።

በነገሮች ላይ ጋዜጠኛ ሲልብን ትንሽ ወሰድ አድርጎት ነበር። ለእናንተ ለጋዜጠኞች የተዘፈነ ነው። እንደዛ ነው። ጋቢና ቪ ወይ እንግዲህ መልካም እድል ይመኝላቸዋለሁ ሁሉም ለሙዚቀኞቹ። አቢላቀውን ደግሞ ጽዮን ግርማ በስልክ አነጋግራለች። ቃለ መጠይቁን ስትጀምር ታዲያ የአቢላቀውን የኔ አበሻ የሚለውን ዜማ በስልክ አሰማቻት። ከዛስ ሄሎ ሄሎ

ሄሎ ሄሎ። አቢላቀው ድምጻዊት፣ የሙዚቃ ግጥም ጸሐፊ፣ እንደዚሁም ደግሞ ዜማ ደራሲ አቢላቀው። አቤት። አመሰግናለሁ። ስልክ ደውሎ ዘፈንሽን የሚጋብዝሽ ማን ነው ብለሽ ተደናገጥ? አራስ ነገር በጣም ደስ ይላል። ጽዮን ግርማ እባላለሁ ከአሜሪካ ድምፅ ሬድዮ ጣቢያ ነው ደውልልሽ። ኦ

ሀይ ጽዮን እንዴት ነሽ ደህና ነሽ ወይ ሰላም ነው ሰላም ነው እንዴት ናችሁ እግዚአብሔር ይመስገን መቼም ያለ ምክንያት ደውዬ ዘፈንሽን አላሰማሁሽም የኔ ሀበሻ የተሰኘው የሙዚቃ ስራሽ በቅርቡ የሰራሽው ወደ ሰባት ሚሊዮን የሚደርስ ተመልካች ዩቲዩብ ላይ አግኝቶ በኮራ የሙዚቃ አዋርድ ላይ እጩ አድርጎሻል ለቃለ ምልልስ ነው የደወልንልሽ እንግዲህ ለቃለ ምልልስ አልመችም በቃ

አዎ ጥያቄ ስትጠየቂ እንደ አስኩርምም እንደምትይ አይችሻለሁ። ከዚህ በፊት በቴሌቪዥንም እኔም ብቻ ዝፈኝ በይ ቃለ ምልስ አልችልበትምና። የዚህን ግጥምና ዜማ የሰራሽው አንቺ ነሽ? ቀጥታ ወደ ጉዳዩ። አዎ በቀጥታ ወደ ደወልኩበት ጉዳይ ላምራ ብዬ ነው። አንቺ ነሽ የሰራሽው ግጥምና ዜማውን? እንዴት ነው ቪዲዮ ውስጥ የተቀረጸው? እስቲ ንገሪኝ። አዎ ኔኔ የሰራሁት ግጥሙንም ዜማውን ያው

ሞክራለሁ ነው የሚባለው። ግን ህዝቡ ስለወደደው በጣም ደስ ብሎኛል። ሙዚቃውንም አሸብር ነው የሰራው። ከዛ ደግሞ ያው ቪዲዮውን ለመስራት ከተለያየ ቦታ ነው ቪዲዮ ሹት የተደረገው። ከዛ መርጅ ተደርጎ ነው ኢዲት የተደረገው። የተለያየ ቦታ ስትየት የተለያየ ሀገር ላይ ተቀርጾ ማለትሽ ነው? አዎ የልጆቹ ፓርት አለ፣ የኔ ፓርት አለ። የልጆቹ ፓርት ደግሞ ለንደን ነው ሹት ያደረገው። አማን ይባላል

ዳይሬክት ያደረገው ማማን ነው። ሁለቱ ማማን ነው ስማቸው። የእኔን ደግሞ የእኔን ፓርት ደግሞ ባርሴሎና ነው የተሰራው። እሱ ደግሞ የእኔ የአጎቴ ልጅ ነው የሰራልኝ። ስለዚህ ጓደኞችሽ፣ ቤተሰብ፣ አንቺ ተደምራችሁ የሰራችሁት የሙዚቃ ቪዲዮ ከሰባት ሚሊዮን በላይ ተመልካች አፍርቷል። እንደዚሁም ደግሞ አሁን ለኮራ የሙዚቃዋ

ሽልማት እጩ ሆኗል። ይሄ ሽልማት ይሄ ውድድር ይሄ እጩ መሆን ምን የሚሰጠኝ ጥቅም አለ ትያለሽ? የሚሰጠኝ ጥቅም ሁሌ ኢትዮጵያ ስሟ ሲጠራ ደስ ይለኛል፣ ሁላችንም ደስ ይለናል። እና እኔ ደግሞ በአጋጣሚ ይሄን የትራዲሽናል ማለትም የአገር ባህል ዘፈን አስክዬ በመሄደኝ በጣም ደስ ብሎኛል። እዛ ላይ ደግሞ

በጣም ታይለንት ያላቸው ልጆች አሉ ኢትዮጵያ ውስጥ። በጣም ይሄን እድል ማግኘት ያለባቸው ማለት ነው። ለእነሱ ደግሞ ተስፋም ይሆናል ብዬ አስባለሁ ነው ኢትዮጵያን ስም አስወክሎ መሄዱ። ካሸነፍን ደግሞ በኢትዮጵያ ስም አሸንፈን ከተመለስ ትልቅ በጣም ደስታ ነው የሚሰማኝ። የሀገራችን ሙዚቃ ሪፕሬዘንት አድርገን አሸንፈን መመለሱ ነው። በዚህ ሰዓት ማቀው ይሄንን ውድድር ለማሸነፍ የሚጠበቅብሽ ማድረግ የሚጠበቅብሽ ነገር ከዚህ በኋላ ምንድን ነው?

ያው የሚጠበቀው ምንድን ነው? እኛ ያው ስራችን ሰርተን እነሱ ፒክ አርገውታል ዘፋኑ ማለት ነው። ይሄ ስራ ደግሞ እንዲመረጥ ያደረገው ህዝቤ ነው፣ የሀገር ሰው ነው፣ ፋኖቻችን ናቸው። እና አሁንም ከጎናችን እንዳይለዩ ቦት ማድረግ አለባቸው። ቦት ሲደረግ ያው ቁጥር አለ። ቁጥሩ ሁለት አራት ስምንት ዘጠኝ ስምንት አራት ዜሮ ዜሮ

በዛ ቁጥር የእኛን ኮድ አስገብተው ኮራ አሁን ኔ ኮድ ሰባ አራት ነው ኮራ ሰቨን ፎር ሰባ አራት ብለው ቴክስት ማድረግ አለባቸው። በዛ ነው ቦቱ የሚቆጠረው። ኢትዮጵያውያን ባህላዊ አርቲስት በሚል ኢትዮጵያን ትራዲሽናል ፊሜል አርቲስት በሚል ዘርፍ ነው የተመረጥሽው? አዎ እኔ የተመረጥኩት በፊሜል ትራዲሽናል በሚለው ዘርፍ ነው ያው ቴዲም በሌጀንት ነው

የተመረጠው የኔም በሰባ አራት የእሱ በአንድ አምሳ ስድስት እና ከህዝቡ ነው የሚጠበቀው ት ቮት ከተደረገ የማሸነፉ ቻንስ ሰፊ ነው። ሁለት ድምጻውያን ከአንድ ሀገር ላይ አሸናፊ ቢሆኑ በጣም ያስደስት ነገር ነው የሚሆነው። ስለዚህ አሁን አድማጮቻችንና አድናቂዎቻችን የምንጠይቀው ለሁለታችንም ድምጽ እንዲሰጡ ነው። ስለዚህ ለተመልካቾችሽ፣ ለእኛም አድማጮቻችን ምረጡኝ ነው እያልሻለሽ፣ የምረጡኝ ዘመቻ እያደረግሽ ነው

አዎ፣ የምህረቱኝ ዘመቻ ነው ይሄ። እኔ ብቻ ሳይሆን ያው የሀገር ሙዚቃ መታወቅ አለበት። በጣም የሚያስደስታው ነገር ትልቅ ፉል የሆነ ካልቸር አለን። በጣም የሚያስደስት ካልቸር አለን። እኔ ደግሞ ብዙ ጊዜ ስለ ሀገር መዝፈን እንወዳለን። በጣም ደስ ይለኛል እና በዛ ደግሞ መመረጡ፣ በዛ ካቴጎሪ መግባቴ በጣም

በጣም ነው ያስደሰተኝ። እና መመረጡ ተመርጧል። አሁን ቮት ከተደረገ የማሸነፉ ቻንስ ትልቅ ነው። በጣም እናመሰግናለን አቢላቀው፣ እኛም መልካም እድል እንመኛለን። እስቲ ይሄን ዘፈን በመጋበዝ የጀመርነውን ሙዚቃ በመቀጠል እንሰነባበት። ትንሽ ትልናለሽ አብረሽ አእለ በደም ግን አመሰግናችኋለሁ። እናንተ ምድሉን ስለሰጣችሁን። እስቲ አብረሽ እያንቀደቀሽ ተሰናበችና አድማጮቻችንን አሁን

እናመሰግናለን። ሰላም ሁኚ። አመሰግናለሁ።

የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። አቢ ላቀውን እናመሰግናለን። መልካም እድል። እንግዲህ አቢ፣ እዚህ ስቱዲዮ ውስጥ ሁለት እንግዶች ይዘናል። መስታወት፣ ዲጄ ፋሱ። ዲጄ ፋሱ እንግዳ ነው እንዴ? ዛሬ ለእንግዳ ሰላም ናቸው እና ዊንታ አለች። ዊንታ፣ አድማጮቻችንን ሰላምታ አቅርቤና ወደ ኮራ እንገባለን። የጋቢና አድማጮች እንዴት ናቸው?

እሺ ዲጄ ካንተ ልጀምር። ሁለት ኢትዮጵያውያን ናቸው ዘንድሮ ለኮራ ዝግጅት የታጩት። እስኪ ስለ ኮራ ጥቂት በለን፣ ከዚህ በፊት የታጩትንም ሰዎች እስቲ ግለጽልን። እንግዲህ ያው ሁሉም ሰው እንደሚያውቀው ኮራ አዋርድ በአፍሪካ ውስጥ ትልቁ የሙዚቃ አዋርድ ነው። በተለያዩ ዘርፎች በተለያዩ ሙዚቀኞች ይታጫሉ። በኢትዮጵያም እንግዲህ በአሁኑ ቴዲ ና

አቢሳችሁ እንጂ ከዚህ በፊትም ሌላ ነበሩ። የነሲ ሮስ፣ ሞፊሳ ሸንዳይ፣ ጸደኒያም ለዚህ ጸደኒያ ናት ታጭታ ያሸነፈችው እስካሁን በዘጠና ስምንት እና ሚኪያ በሀይሉ በህይወት የለችም ታጭታ ነበረ። ሀዲ ኃይሌ ደግሞ በውጭ ሀገር የሚኖሩ አፍሪካውያን አርቲስቶች በሚለው ዘርፍም ታጭቷል። በዳያስፖራ ሶስት ኤርትራውያን አሉ። አልተቻሉም ኤርትራውያን አርቲስቶች ዊንታ እነማን ናቸው?

ኮራ አዋርድስ ለመጀመሪያ ጊዜ ነው ኤርትራውያን እጩዎችን ያቀረበው። ኤርትራውያን እጩ ሆኖ ሲቀርቡ ለኮራ አዋርድስ ይሄ የመጀመሪያው ጊዜ ነው። ሶስት ድምጻውያንን ነው ታጭተው ያሉት። ሴት ባህላዊ ድምጻዊ ሻምጎሹ ትባላለች። የዘፈኗ አርዕስት ጎተና ህድሞ ይላል።

ሁለተኛ እጩ ሆኖ የቀረበው በወንድ ድምጻዊ ነው። በወንድ ድምጻዊ በምስራቅ አፍሪካ የሚገኝ ነው። እሱ ቴዎድሮስ ኤርሚያስ ይባላል። የታጨበት ዘፈን አርስት ዳግማይ ነገሰት ይላል። ሶስተኛዋ እጩ በመንፈሳዊ መዝሙሮች ነው የታጨችው። እሷም ሳራ ሀጎስት ትባላለች። በእጩነት የቀረበው የእሷ መዝሙር የስዋሂሊና የትግርኛ ቅልቅል የሆነ

መዝሙር ነው። አርዕስቱ ቢታኩም ቢያ ይላል። ምን ማለት ነው ቢታኩም ቢያ? በእርግጥ ትርጉሙ እኒ ሰዋሂል ስለማልችላል ትግርኛ ስላለናል። እሺ መልካም፣ እናመሰግናለን። መልካም እድል እንመኛለን። ለመስታወትና ለዲጄ ፋትሶ አንድ ጥያቄ ላንሳ። እንደዚህ አይነት የአፍሪካ የሙዚቃ ሽልማቶች ለኢትዮጵያ ሙዚቃ ለኤርትራ ሙዚቃ

የሚያበረክቱት አስተዋጽኦ ምንድን ነው? አርቲስቶቹ ስማቸው ከመጠራታቸው ዋንጫ ከመሸለማቸው ባለፈ ግን ለሙዚቃ እድገት ምን ምን ፋይዳ አለው?

ትልቁም ይመስለኝ እኔ ሽልማት በመጀመሪያ ደረጃ ሲዘጋጅም የአንድን አገር ዘፋኝን ብቻ ሳይሆን ዘፈኑንም ለማስተዋወቅ እንዲሁም ደግሞ እውቅና ለመስጠትም ነው። በየዘመኑ ስለሚለዋወጥ ያንን እውቅና ለመስጠትም ይመስለኛል። የነዚህ ልጆች መታጨትና እዛ ደረጃ ለመድረስ ሙዚቃው ያለበት ደረጃ ከአገር አቀፍ የበለጠ እንዲሁ ወደ ውጭ ወዳሉት አድማጮች በኳሊቲውም ይሁን በጥራቱ፣ በያዘው መልእክትም ወይም ደግሞ

የቪዲዮ ጥራት የሰዎችን ቀልብ ስቧል ማለት ነው። ከዛ በተረፈ የብዙ ኢትዮጵያውያንን የሚያስማማ እኛን ይወክለናል ብለው የተስማሙበትም ነው የሚሆነው ማለት ነው። ለዛ ነው። መልካም፣ እስኪ ከጸደኒያ ገብረ ማርቆስ እንስማ። ከጸደኒያ ገብረ ማርቆስ እንስማ። ጽዮን አነጋግራታለች።

ቃ ውድድር እንግዲህ አፍሪካውያኖች ሙዚቃዎቻቸውን አቅርበው የሚወዳደሩበት እና የሚሸለሙበት ነው። የተለያዩ የሙዚቃ ውድድሮች አሉ። ከዛ አካል አንዱ ነው። በቃ የትኛውም አለም ላይ እንደሚደረገው ምዕራባውያኖቹም እንደሚያደርጉት፣ ብሪቲሽ ሚዚክ አዋርድ፣ አሜሪካን ሚዚክ አዋርድ

እንደሚባለው ማለት ነው ዩሮፒያን ሚዚክ አዋርድ እንደሚባለው በአፍሪካም ሙዚቀኞች ስራዎቻቸውን የሚያቀርቡበት ና የሚወዳደሩበት የሚሸለሙበት ፕሮግራም ነው ማለት ነው። የፕሮግራሙ ስፋት አፍሪካ ውስጥ የሚደረግ ነው ና የተከታዮች ብዛት የፕሮግራሙ ይዘት ውድድሩ፣ አሸናፊዎች በሚገለጽበት ሁኔታ ያለው ነገር ምን ይመስላል?

እንግዲህ እኛ ሀገር ነው እንጂ ብዙ ስለ እነኛ አይነት ውድድሮች በደንብ ሚዲያ ላይ የማታየው እና በረጅሙ በደንብም በሰፊው ሲወራ ማናየው እንጂ በሁሉም አፍሪካን ሀገሮች በደንብ ይታወቃል። ተሳታፊዎች ብዙ አሉ። በሚሊዮን የሚቆጠሩ ተመልካቾች ይከታተሉታል። በአንዳንድ የቴሌቪዥን ጣቢያዎች ላይ ይተላለፋል። አሁን ቲቪ ማለት ኮራ አዋርድ ያንኛ ስንወዳደር ቲቪ ፋይፍ

ፈረንሳዮቹ በዛ ይተላለፍ ነበር። እንደ ዜና ሁሉ ይሰራል። አፍሪካ ላይ በደንብ ትልቅ ካቨሬጅ አለው። ጸደንያ እናመሰግናለን። ዝግጅታችን እዚህ ላይ ተጠናቋል። ስናስተናግድ ያመሸ ነው ሄኖክ ሰማግዜርና ታራጋውነን። እንግዲህ መልካም ምሽት፣ በነገ ጉሳችን እንገናኝ። መልካም ምሽት።

This program has come to you from The Voice of America, Washington.